የኦሮሚያ ብሔራዊ ክልላዊ መንግስት በዛሬው ዕለት ለጋዜጠኞች በሰጠው መግለጫ የአስቸኳይ ጊዜ አዋጅ ከታወጀ ወዲህ ከሁለት ሺህ በላይ በሚሆኑ በክልል ውስጥ በሚንቀሳቀሱ የሸኔ ታጣቂዎች ላይ እርምጃ መውሰዱን ተናገረ። የኦሮሚያ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እንደገለጡት በመቶዎች የሚቆጠሩ የቡድኑ ታጣቂዎች ሲማረኩ ለአባ ገዳዮችም እጃቸውን እየሰጡ ነው ብለዋል። ራሱን የኦሮሞ ነፃነት ጦር መንግስት ደግሞ ሸኔ ከሚለው ታጣቂዎች ቡድን አመራሮች በዚህ ዙሪያ የተሰማ ነገር ግን ለጊዜው የለም። በሌላ በኩል በተፈጥሮና በሰው ሰራሽ አደጋዎች ለተፈናቀሉ የተለያዩ ክልሎች ነዋሪዎች እርዳታ እየደረሰላቸው መሆኑን አቶ ኃይሉ አዱኛ ገልጠዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የኦሮሚያ ብሔራዊ ክልላዊ መንግስት በመግለጫው የክልሉን ሰላምና ደህንነት ለማስጠበቅ በተወሰደው የህግ የማስከበር ስራ በሺዎች የሚቆጠሩ የሸኔ ታጣቂዎች ላይ እርምጃ እንደተወሰደ ገልጸዋል። ከታይሳስ 16 2014 ቀን ጀምሮ እስከ ታይሳስ 30 2014 ቀን ብቻ በክልሉ የሚንቀሳቀሱት 876 ታጣቂዎች ላይ እርምጃ ተወስዷል ሲሉ የኦሮሚያ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ተናግረዋል። የመንግስት የጸጥታ አካላቶች በሽብርተኛው ቡድን ላይ የማያዳግም እርምጃ እንዲወስዱ የማድረግ ስራ ተሰርቷል። በዚህም ከታህሳስ 16 እስከ ታህሳስ 30 ብቻ በአራቱ የወለጋዎች፣ ሁለቱ ሸዋ ምዕራብና ሰሜን ሸዋ፣ ሁለቱ ጉጂዎች ላይ የሽብርተኛ ቡድን ላይ በተወሰደው እርምጃ 876 ታጣቂዎች ተደምስሷል ማለት ነው። የአስቸኳይ ጊዜ አዋጁ ከታወጀ ወዲህ በአሸባሪው ቡድን ላይ የተወሰደው እርምጃ 2439 ነው። ስለዚህ እርምጃውንም አጠናክረን እየወሰድን እንገኛለን ነው። በመቶዎች የሚቆጠሩ ደግሞ ቁስለኛ ሆኗል። ሌላው ተማርኳል ማለት ነው። የክልሉን ሰላም ለማስጠበቅ በተደረገው ጥሪ መሰረት ጋቸነስርና የተባለው አደረጃጀት አመርቂ ውጤት ተመዝግቧል ያሉት አቶ ኃይሉ ወደ ታጣቂዎቹ የተቀላቀሉ ወጣቶች በአባገዳዎች በተደረገላቸው ጥሪ እጃቸውን ሰጥተዋል ሲሉም ገልጸዋል። በተለያዩ የኦሮሚያ ዞኖች በተደረገው ጥሪ መሰረት ወጣቶች ወደ ማህበረሰቡ በሰላም እየገቡ እጃቸውን እየሰጡ ለአባ ገዳዎች እየሰጡ በህዝቡ ባህል መሰረት ምህረት ተደርጎላቸው ወደ ማህበረሰብ እየተቀላቀሉ ይገኛል። እስካሁን 312 የሚሆኑ ወጣቶች የሽብርተኛውን ቡድን የተቀላቀሉ ወደ ማህበረሰቡ እንዲመለሱ ተደርጓል። ለሰላም የሚደረገው ጥረት ተጠናክሮ ይቀጥላል። በዚህ ውጤቶች ተገኝቷል። በተጨማሪም በክልሉ ለተፈጥሮና ሰው ሰራሽ አደጋ ለተጋለጡ ለክልሉ ነዋሪዎች መንግስት አስፈላጊውን እርዳታ እያደረሰ ነው ሲሉ የኦሮሚያ ኮሚኒኬሽን ቢሮ ኃላፊ በመግለጫቸው ተናግረዋል። በዚህም በቦረና እና በምስራቅ ባሌ፣ አራቱ የወለጋ ዞኖች እና በሌሎች የክልሉ አካባቢዎች ለተፈናቀሉ ዜጎች እርዳታ የማድረስ ስራ እየተከናወነ ነው ስሉ አቶ ኃይሉ ገልጸዋል። በቦረና 166,136 የሚሆኑ ሰዎች በዚህ ችግር ተጠቂ ሆነዋል። በምስራቅ ባሌ 251662 በዚህ በድርቅ ምክንያት ለችግር ተጋልጧል ማለት ነው። ይሄ ችግር የሰው ህይወት ላይ ጉዳት እንዳያደርስ መንግስት ካለው በጀት መድቦ የእርዳታ እህል እያደረሰ ይገኛል። በሌላ በኩልም ደግሞ ከብቶች ላይ የሚደርሰውን ጉዳት ለመቀነስ ውሃና የመኖ አቅርቦትን እየሰራ ይገኛል ማለት ነው። በቦረና ዞን እስካሁን 125608 ኩንታል የሚሆን የ እርዳታ እህል አቅርበናል። በባሌ ዞን ደግሞ 23050 የሚሆን ኩንታል አቅርበናል። የውሃ አቅርቦትንም በተመለከተ በቦረና ዞን 38 ቦቴዎችን አቅርበን ውሃ የማመላለስ ስራዎችን እየሰሩ ይገኛሉ። በምስራቅ ባሌ 14 ቦቴዎችን መንግስት በራሱ ወጪ የውሃ ማመላለስ ስራ እንዲሰሩ አድርጓል ማለት ነው። የከብቶችን መኖን በተመለከተ 344904 ከብቶች መኖ አቅርበናል ማለት ነው። በሰላም ችግር ለተፈናቀሉ የክልሉ ነዋሪዎች ወደ ቀያቸው የመመለስ ስራ እየተሰራ ነው። እንደ ኃላፊው ገለጻም በጸጥታ ምክንያት ከቤት ንብረታቸው የተፈናቀሉ ዜጎቻችን ቁጥራቸው ወደ 563828 ይሆናል ማለት ነው። ይሄ በ አራቱ ወለጋ በምዕራብ ሸዋ፣ ሰሜን ሸዋ፣ ሁለቱ ጉጂዎች ላይ ምስራቅና ምዕራብ ጉጂ የሚመለከት ይሆናል ማለት ነው። መንግስት አቅም በፈቀደ ቁጥር እነዚህ ዜጎቻችን ለከፋ ችግር እንዳይጋለጡ እየሰራ ይገኛል። ከቤት ንብረታቸው ለተፈናቀሉ የጸጥታው ሁኔታው በተረጋጋበት ቦታ የመልሶ ማቋቋም ስራ እየተሰራ ይገኛል። ይሄንም አጠናክረን የምንቀጥል ይሆናል ማለት ነው። የክልሉ መንግስት በታጣቂዎች ላይ ተወሰደ ስላለው እርምጃ አስመልክቶ ራሳቸውን የኦሮሞ ነጻነት ጦር መንግስት ደግሞ ሸኔ ከሚላቸው ታጣቂዎች አመራሮች የተሰማ ነገር የለም። ለአሜሪካ ድምፅ ሀይድ አምጠው ከአዲስ አበባ